የቀድሞ ፕሬዚደንት ዶናልድ ትራምፕ ከስልጣናቸው ቢነሱም ከፖለቲካው ዓለም አልወጡም። ትራምፕ በሪፑብሊካውያን ዘንድ አሁንም ዝነኛ ሲሆኑ ፓርቲውን ለመቆጣጠር በሚደረገው ፍልሚያ ፓርቲው ከፍተኛ መራሮች ጋር ግብ ግብ ይዘዋል። በቪኦኤ የዋይት ሀውስ ዘጋቢ ፓትሲ ወዳክስዋራ ዘገባ ልካለች። ደረጀ ደስታ ያቀርበዋል። በትናንትናው ዕለት የትራምፕ ፕላዛ ሆቴልና ከሱም ጋር ተያይዞ በቁማር መጫወቻ ስፍራነቱ የሚታወቀው ዝነኛው ህንፃ ወይም ካሲኖ ሙሉ ለሙሉ እንዲፈርስ ተደርጓል። በኒውጀርሲ ክፍለ ግዛት አትላንቲክ ሲቲ በሚባለው ቦታ የሚገኘው የቁማር ቤት ወይም ካሲኖ በአንድ ወቅት በቁማር መጫወቻ ስፍራዎች የበላይነት ያለውና ገናና ስፍራ ነበር። የቀድሞ ፕሬዝደንት ትራምፕ ግን በፖለቲካው ዓለም ገና እጃቸውን አልሰጡም። ባለፈው ማክሰኞ በህግ መወሰኛው ምክር ቤት የንዑሳ መሪና የሪፐብሊካን ፓርቲ ቁንጮ የሆኑትን ሚች መካነልን ወረፈዋቸዋል። መካነል እንደ አውሮፓ አቆጣጠር ጥር ስድስት በምክር ቤቱ ህንፃ ለተነሳው አመፅ ትራምፕ ተጠያቂ መሆናቸውን በመግለጽ የሚከተለውን ተናግረው ነበር። ፕሬዚደንት ትራምፕ በተግባርም ሆነ በሥነ ምግባር አመጹን በማነሳሳት ተጠያቂነት አለባቸው። ትራምፕ በወጡት መግለጫ ሚች መካነልም ሆኑ እሳቸውን የደግፏቸው የምክር ቤት አባላት ካሁን በኋላ በድጋሚ አይመረጡም። እሳቸውም በየአካባቢው በሚደረገው የቀዳሚው ምርጫ ኃላፊነት ላይ ያሉትን የሪፐብሊካን ፓርቲ አባላት የሚፎካከሩ የቀኝ አክራሪ የፓርቲ እጩዎችን እንደሚደግፉም አስጠንቅቀዋል። የቀድሞው ፕሬዚደንት የምርጫ ዘመቻ አማካሪ ጄሰን ሚለር የትራምፕን ሃሳብ አብራርተዋል። ዋናው ግብ ለትራምፕ ድምጻቸውን ለሰጡት 75 ሚሊዮን አሜሪካውያን ፕሬዚደንት ትራምፕ አሁንም በፖለቲካው ውስጥ ያሉና ተሳታፊ መሆናቸውን መልእክት ማስተላለፍ ነው። አሜሪካ ትቅደም የሚለውን አጀንዳ የሚያራምዱ እጩዎችን መደገፋቸውን የሚቀጥሉ መሆኑን መግለጽ ዋነኛው ግብ ነው። በቀድሞ ፕሬዝደንት ላይ በተመሰረተው ክስ የጥፋተኝነት ውሳኔውን በመደገፍ ድምፃቸውን በሰጡት ሰባት የሪፐብሊካን የሕግ መወሰኛው ምክር ቤት አባላት ላይ የቀረበውም ትችት ከዚህ የመነጨ ነው። ሌላው ቀርቶ በሰባቱ ላይ ከሪፐብሊካን ፓርቲ አባላት የቀረበባቸው ግጸጻ በየአካባቢው ያሉ የሪፐብሊካን ፓርቲ ደጋፊዎች ፕሬዝደንት ትራምፕን ከመደገፍ የማይመለሱ መሆኑን የሚያመላክት ይመስላል። ياريبوبليكان بارتي تتياكنت بروجيكت ماكل دريكتر يهونوتس أوليفيا ترويا يهنن حساب يتنقرالو እንዳለመታደል ሆኖ መርህ ያላቸው ወግ አጥባቂዎች ለምሳሌ እኔ በፖለቲካው ራሴን አድርጌ እንደምወስደው እንደ እኔ ብዙም ወደ ቀኝ ያልሄዱ በመሀል ያሉ ሰዎች አሉ። እነዚህ ሰዎች መሄጃ ያጡ ፓርቲ አልባ ሰዎች ይመስሉኛል። በምክር ቤቱ ሕንፃ ላይ በተነሳው አመፅ ትራምፕ ተጠያቂ ናቸው ብለው የሚያስቡት የተወካዮች ምክር ቤት አባላት ግን አሁንም ሁኔታውን ዝም ብለው የሚለቁት አልመሰሉም። እንደ አውሮፓ አቆጣጠር መስከረም 1 2001 የተፈጠረውን የአሸባሪ ጥቃት ለመመርመር እንደተቋቋመው ኮሚሽን ለዚህኛውም ጥቃት ተመሳሳይ ገለልተኛ የሆነ የመርማሪ ኮሚሽን ለማቋቋም እየተንቀሳቀሱ ነው። የመስከረም 11ዱ ጥቃት መርማሪ ኮሚሽን ሊቀመንበር የነበሩት ቶማስ ኬን እንደ አውሮፓ አቆጣጠር ጥር ስድስት ለተፈጠረው ጥቃትም ተመሳሳይ እና ገለልተኛ የሆነ ተቋም እንዲመሰረት አሳስበዋል። ታዲያ ይላሉ ኬን ይህ ኮሚሽን መቋቋም ያለበት ፕሬዚደንት ትራምፕን ለማግኘት አይደለም። ይህ ኮሚሽን እውነቱን የሚያፈላልግ ነው። በቅርቡ የተሰበሰበው የህዝብ አስተያየት ድምፅ እንደሚያሳየው ሰባ አምስት ከመቶ የሆኑት ሪፐብሊካኖች በፓርቲያቸው ውስጥ ትራምፕ ትልቅ ድርሻ እንዲኖራቸው ይፈልጋሉ። ትራምፕም ይህን ብለዋል። እንወዳችኋለን። በሆነ አንድ መንገድ እንመለሳለን። ይሁን እንጂ በምክር ቤቱ ህንጻ ላይ የተፈጸመው ጥቃትና በምርጫው ሂደት ጣልቃ ገብነትን አስመልክቶ በትራምፕ ላይ የሚካሄደው የወንጀል ምርመራ እንዲሁም በታክስና በኢንሹራንስ ማጭበርበር ላይ የተነሱ የሕግ ጥያቄዎች በቀድሞው ፕሬዚደንት ትራምፕ የወደፊት የፖለቲካ ዕጣ ላይ ወሳኝነት ይኖራቸዋል ተብሎ ተገምቷል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ